የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 12 2016 ዓ ም ዝግጅታችን ጀመረ። የኮረም አስተዳደርና የትግራይ ክልል በወታደራዊ ትንኮሳ ተካሰሱ። ኮረም ከተማ እና ኦፍላ ላይ የተደራጀ ኃይል የሲዲፍ ወታደሮች ናይፐር ያዙ፣ ልሽቃ የያዙና መትረየስ የያዙ በተደራጀ መልክ ቀበሌውን በጣም እየረበሽት ነው ያሉ። ጉዳዩ በሰላም እንዲፈታ የሚደረጉ አንዳንድ እንቅስቃሴዎች ያሰጋቸው የተስፋፊ ኃይሎች ናቸው ይሄንን የጀመሩት። እኛ ተኩስም አልተኮስንም ብቻ ሳይሆን ከተተኮሰብንም በኋላ ቢሆን ተሸክመን ቆይተናል፣ በጣም ብዙ ጊዜ ማለት ነው። ቀደም ሲል ተከታትለ የሰማችኋቸው የኮረም ከተማ አስተዳደር ብልጽግና ጽሕፈት ቤት ኃላፊ ገብረ እግዚአብሔር ደረጀና የትግራይ ክልል ደቡባዊ ዞን ዋና አስተዳዳሪ ሀብት ኪሮስ ናቸው። በአብይ ርዕስ ሙሉ ዘገባውን ታደምጣላችሁ። ሰላም ጤና ይስጥልኝ፣ እንደምናመሻችሁ አድማጮቻችንና ተመልካቾቻችን። አስማማየ ነው ነኝ ምሽቱን ከእናንተ ጋር እያስተናገድኳችሁ አብሬያቸው አምሻለሁ። ኤደን ገረመው ከዓለም ልሰባስቡ ዜናዎች እዚሁ አብራኛለች። እንዲሁም የስቱዲዮ ስርጭቱን በማቀናበር ንጉሴ ታምሬ አብረን ያምሻል። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ እንዲሁም በዌብሳይታችን አማሪክ ዶት ቪዮኒስ ዶት ኮም እንዲሁም በፌስቡክ አት ቪዮ አማሪክ ላይ በቀጥታ ማዳመጥ ይችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም ከእኛ ጋር ቆይታ አድርጉ። አሁን ከዓለም የተሰባሰቡ ዜናዎች ወደ ኤደን ልምራችሁ። በድጋሚ እንደምን አምሽታችኋል። ከዓለም ዙሪያ የተሰባሰቡትን ዜናዎች እናቀርባለን። በቅድሚያም አርዕስተ ዜና የመንግስታቱ ድርጅት ሶማሊያ ለህዝቧ የምታደርገውን ጥረት ለመርዳት ቁርጠኛ መሆኑን አስታወቀ። ሩሲያ የአውሮፓ ሀገራትን ለማተራመስ የሚረዳ አቅም ግንባታ ይዛለች ሲል አዲስ ሪፖርት አመለከተ። ደቡብ አፍሪካ የእስራኤል ፍልስጤማውያን አያያዝ ከአፓርታይድ ዘመን ጋር አነጻጸረች። የሚሉትና ሌሎች ዜናዎችንም ይዘናል። አሁን ወደ ርዕስ ጉዳዮቹ የተባበሩት መንግስታት ድርጅት የሶማሊያ ድጋፍ ተልዕኮ ኃላፊ ከትሪዮና ሌንግ ትላንት ለጸጥታው ምክር ቤት ባሰሙት ንግግር አንዲት ሀገር ረዥም ጊዜ ከዘለቀ ግጭት ወጥታ ለህዝቧ መሆን እንዲሁም ደግሞ ለአካባቢው ሀገራት በጎ ኃይል ልትሆን እንደምትችል ሶማሊያ እያሳየች ናት ብለዋል። ባለፈው የአውሮፓውያኑ 2023 የታህሳስ ወር መጀመሪያ በተካሄደው የሶማሊያ የጸጥታ ጉዳዮች ጉባኤ የቀረበውን ወሳኙን የሶማሊያ የጸጥታ ጉዳዮች ፍኖተ ካርታ መጠናቀቅን ጨምሮ የሶማሊያ ፌዴራል መንግስት ባለፉት ቅርብ ወራት ውስጥ ቅድሚያ የሚሰጣቸውን ተግባራት በማሳካቱ ረገድ ጠንካራ መሻሻል ማሳየቱንም ተናግረዋል። ኃላፊዋ አያይዘውን ባለፈው የጥቅምት ወር ለምክር ቤቱ ካቀረቡት የመጨረሻው መግለጫቸው ወዲህ ሶማሊያ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አባልነት ማግኘቷን፣ ከፍተኛ እዳ ያለባቸው ድሀ ሀገራት ተነሳሽነት የተባለውን ውጥን ማጠናቀቅ ከምትችልበት እርከን ላይ መድረሷና እንዲሁም ለአመታት ተጥሎባት የቆየው የጦር መሳሪያ ማዕቀብ እንዲነሳ ማድረጓን አሁን በቅርቡ ደግሞ እንደ አውሮፓውያኑ የዘመን አቆጣጠር ከ2025 እስከ 2026 ባለው ጊዜ በጸጥታው ምክር ቤት ውስጥ መቀመጫ ለማግኘት የአብዛኛውን የአፍሪካ ህብረት ስራ አስፈጻሚ ምክር ቤት አባላት የይሁንታ ድምጽ ማግኘቷንም አመልክተዋል። እነዚህ እጅግ ጉልህ የሆኑ ተጨባጭ ስኬቶች ናቸው ያሉት የመንግስታት ድርጅት የሶማሊያ ድጋፍ ኃላፊ፣ በተጨማሪም የሶማሊያ መንግስት የሀገሪቱን የደህንነት ጥበቃ ኃላፊነት በባለቤትነት ሙሉ ለሙሉ ለመረከብ የሚያስችል የሽግግር እቅድ ማቅረቡንም አስታውቀዋል። የሚደርሱትን የሽምቅ ጥቃቶች ለመከላከል እንዲሁም ደግሞ የተረጋጋና የበለጸገ መጪ ጊዜ በሶማሊያ እውን ለማድረግ የፌዴራል መንግስቱ የያዘውን ጥረት ለመደገፍ የሶማሊያ ዓለም አቀፍ አጋሮች ያላቸውን የጋራ ፍላጎት ማሳየታቸውንም ሌንግ አክለው አስረድተዋል። በሌላ በኩል በሌላ ዜና ደቡብ አፍሪካ የእስራኤልን ፍልስጤማውያን አያያዝ ከአፓርታይድ ዘመን ጋር አነጻጸረች። ደቡብ አፍሪካ ዛሬ ማክሰኞ በመንግስታቱ ድርጅት ከፍተኛ የፍትህ ችሎት ላይ ባቀረበችው ሪፖርት እስራኤል በፍልስጤማውያን ላይ በፈጸመችው የአፓርታይድ መሰል አያያዟ ተጠያቂ ናት ስትል ወንጅላለች። የፍልስጤማውያንን መሬት የያዘችበት እርምጃም ከዓለም አቀፍ ድንጋጌዎች አንጻር በመሰረቱ ሕገ ወጥ ነው ብላለች። ከዓለም አቀፉ የፍትህ ችሎት ፊት ለፊት የቀረቡት የደቡብ አፍሪካ ተወካዮች አሳሪ ያልሆነ ምክረ ሀሳብ ለመጠየቅ ጠቅላላ ጉባኤው በጠራው የችሎቱ ሁለተኛው ቀን ውሎ ላይ ባሰሙት ንግግርም እስራኤል በኃይል በያዘቻቸው ግዛቶች በምታራምደው ፖሊሲ ህጋዊነት ዙሪያ ላይም አስተያየት ሰጥተዋል። የአፓርታይድ አስከፊና አስጸያፊ ድርጊቶች ተፈጽመው በተገኙበት ስፍራ ሁሉ ደቡብ አፍሪካ የማጋለጥና ና በአስቸኳይ እንዲወገድ የማድረግ የገዛ ህዝቧም ሆነ የአለም ማህበረሰብ ላይ ልዩ ግዴታ አለባት ሲሉ በኔዘርላንድ በደቡብ አፍሪካ አምባሳደር ቡሲ ሙዜ ማዶኑ ሳላ አስራ አምስት አባላት ላሉት የአለም አቀፉ የዳኞች ቡድን ተናግረዋል። እስራኤል በበኩሏ የደቡብ አፍሪቃን የአፓርታይድ ወንጀላ ውድቅ አድርጋለች። ለወትሮ የመንግስታቱ ድርጅትና የአለም አቀፉ ችሎት ኢፍትሐዊና አድላዊ አድርጋ የምትመለከተው እስራኤል በችሎቱ ውሎ ግን መግለጫ ከመስጠትም ተቆጥባለች። ይሁንና እስራኤል ባለፈው አመት በጽሁፍ ባቀረበችው መግለጫ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለአለም አቀፉ ፍርድ ቤት ያቀረባቸው ጥያቄዎች በጭፍን ጥላቻ የተሞሉና የእስራኤል የዜጎቿን ከጥቃት የመከላከል መብትና ግዴታ መቀበል የተሳናቸው ናቸው ስትል ተችታለች። አያይዛም ለእስራኤል የደህንነት ስጋቶች እውቅና ለመስጠትም ሆነ በእስራኤልና በፍልስጤም የግዛት ድንበሮች እንዲሁም ደግሞ በጸጥታ ጉዳዮች ላይ የሚደርሱ የሚደርሱ ስምምነቶችና ሰፈራዎችን ጨምሮ ሁለቱ ሀገራቶችን በሚመለከቱ ጉዳዮች ዙሪያ የሚካሄዱ ድርድሮችና ስምምነቶች እልባት በማስገኘት ረገድ የረዳ አይደለምም ብላለች። እስራኤል ሶስት ሚሊዮን የሚጠጉ ፍልስጤማውያን እንደሚኖሩ በሚገመትበት የዌስት ባንክ ዙሪያ አብዛኞቹ ሙሉ ለሙሉ ከተገነቡ ትናንሽ ከተሞችና የከተሞች ዳርቻዎች የሚቆጠሩ ከአምስት መቶ ሺህ በላይ የሚሆኑ አይሁዳዊያን ሰፋሪዎች የሚኖሩባቸውን መንደሮችን ማቋቋሟም ይታወቃል። ምስራቃዊ ኢየሩሳሌም ኢየሩሳሌምም ከግዛቷ ያዋሃደችው እስራኤል ከተማይቱ በሙሉ የመንግስቷ ዋና መቀመጫ አድርጋም ታያታለች። ይህ በእንዲህ እንዳለ ዓለም አቀፉ ችሎት ጉዳዩን አስመልክቶ የሚሰጠው የመጨረሻው ብይንም ዓመታት ሊወስድ እንደሚችል ቢታመንም በእስራኤል በጋዛ እያካሄደች ባለችው ወታደራዊ ዘመቻዋ በንጹሀን ዜጎች ላይ የሚደርሰውን የሞት የአካባቢ ውድመት፣ ብሎም ደግሞ ማንኛውንም አይነት የዘር ማጥፋት ወንጀል ለማስቀረት የምትችለውን ሁሉ ታደርግ ዘንድ የመጀመሪያ ትዕዛዙን አስተላልፏል። ታይዋን ቻይና የባህር ጠረፍ ጠባቂዎቿ በቱሪስት ጀልባ ማሳፈሯን ዛሬ ማክሰኛ አወገዘች። ከቻይና የባህር ጠረፍ በቅርብ ርቀት በታይዋን ቁጥጥር ስር ባሉት የኪን መንደሴቶች አካባቢ ውጥረቱ እየጨመረ መምጣቱም ሽብር ፈጥሯል ስትልም አስታውቃለች። የአሜሪካ ድምጹ ማይክል ብራውን ያደረሰን አጠር ያለ ዘገባ ደረጀ ደስታ እንደሚከተለው ያሰማናል። የታይዋን ዜና ምንጭ እንደዘገበው 11 ሰራተኞችና 23 ተሳፋሪዎችን የያዘው ኪንግ ዢያ የተባለ ጀልባ ትናንት ሰኞ የቻይና የባህር ጠረፍ ጠባቂዎችን ለ32 ደቂቃ ያህል አሳፍሮ ነበር። የታይዋን የባህር ጠረፍ ጠባቂ ጀልባዋን ወደ ኪንመን አጅቧት ከመለሷት በኋላ ወደ ቱሪስት እይታ ስፍራዋ ጉዞዋን ቀጥላለች። የቀድሞው የታይዋን ጠቅላይ ሚኒስትር ቼን ቼን ዥን ይህ ጉዳይ በአግባቡ ሊፈታ ይችላል በሚል ተስፋ እናደርጋለን። ጉዳዩ አሁንም በምርመራ ላይ ነው። በኪንመንና በሺያሜን መካከል ያለው ውሃ ደህንነቱ የተጠበቀ እንዲሆንና በሁለቱም የታይዋን ባህር ዳርቻ ያሉ ሰዎች ጤናማ በሆነና ስርዓት ባለው መንገድ እንዲነጋገሩ በማድረግ ምክንያታዊና ሁለንተናዊ ጥቅምን ያስጠበቀ የትብብር አካሄድ እንደሚወስዱ ተስፋ እናደርጋለን። ቻይና ወሰን ተላልፋቸዋል ተብለው በታይዋን የባህር ወሰን ጠባቂዎች ሲሳደዱ የነበሩ ሁለት ቻይናውያን አሳ አጥማጆች ከውሃው ሰጥመው ከሞቱ በኋላ በታይዋን ኪንመን ደሴቶች ላይ የባህር ላይ ጥበቃ ቁጥጥሯን አጥብቃለች። ቻይና ለዓሣ አጥማጆቹ ዜጎቿ ሞት ተራማጁን የታይዋን ዴሞክራቲክ ፓርቲ ተጠያቂ አድርጋለች። እንደ አውሮፓ አቆጣጠር በ1949 የቻይናው የእርስ በርስ ጦርነት ካበቃ በኋላ የቼያንግ ካይ ሼህ ብሔርተኛ ኃይሎች በማኦ ዜዱንግ ኮሚኒስቶች ከዋናው ምድር ከተባረሩ ወዲህ ታይዋን ራሷን እያስተዳደረች ነው። ቤጂንግ የ23 ሚሊዮን ነዋሪዎች ያሏትን የታይዋን ደሴትና ሌሎች ተቀጥላ ደሴቶችን እንደ ቻይና ግዛት አድርጋ መመልከቷን ቀጥላለች። አስፈላጊ ከሆነ በወታደራዊ ኃይል ጭምር ይህንን ዓላማዋን ለማሳካት ያላትን ፍላጎት በተጠናከረ መልኩ እየገለጸች ነው። ሩሲያ የአውሮፓ ሀገራትን ማተራመስ የሚያስችላትና እንዲሁም ደግሞ በመካከለኛው ምስራቅና በአፍሪካ ያላትን ተጽዕኖ ለማጠናከር አቅም በመገንባት ላይ ትገኛለች ሲል አንድ ዋና መቀመጫውን በብሪታንያ ያደረገ የጥናትና ምርምር ተቋም በዛሬው ዕለት ይፋ አድርጓል። ይህም ለሰሜን አትላንቲክ የጦር ቃል ኪዳን ሀገራቶች ህብረት ኔቶና ትኩረታቸውን በዩክሬኑ ጦርነት ላይ ላደረጉት አባል ሀገራቶቹ ስትራቴጂያዊ ስጋትን የሚደቅን ድርጊት ነውም ብሏል። ዘሮያል ዩናይትድ ሰርቪስ ኢንስቲትዩት የተሰኘው የጥናት ተቋም ተመራማሪዎች ባወጡት በዚህ ጥልቅ የሆነ ግምገማና ሪፖርታቸው ሀገራቱ ሩሲያ በዩክሬን ላይ የከፈተችውን ወረራ በብቃት መመከት ይቻላቸው ዘንድ ሞስኮ እያካሄደች ያለውን መደበኛ ያልሆነ ጦርነትም ለማምከን ብዙ ጥረት ማድረግ አለባቸው ሲሉ ሞግተዋል። የዩክሬኑ ጦርነት እየገፋና እየተወሳሰበ በሄደ ቁጥርም ሩሲያ ተጨማሪ ቀውሶችን የመፍጠር ፍላጎት አላት፣ ሲሉም ጃክ ዋትሊንግ፣ አሌግዛንደር ቪ ዳኒሊንክና ኒክ ሬኖልድስ የተባሉት የጥናት ጽሑፍ አቅራቢዎች ባልካንን ለጥፋት የተመቻቸ ግዛት ባሉት ጽሑፋቸው አስረድተዋል። እንደ አውሮፓያኑ የዘመን አቆጣጠር በ1831 የተመሰረተው የጥናቱ ተቋም ያቀረበው 35 ገጾች ያሉት የጥናት ሪፖርትም ይፋ የተደረገው ሩሲያ በዩክሬን ላይ ይፋ ወረራ የፈጸመችበት ሁለተኛ ዓመት ሊከበር ጥቂት ቀናት በቀሩት ጊዜ ውስጥ ነው። ሩሲያ ከአሁን ቀደም እንደ ሞልዶቫ ያሉ ሀገራቶችን ለማተራመስ ያደረገቻቸው ጥረቶች በተፈጠሩ አንዳንድ የጸጥታ ክፍተቶችና የክሬምሊን የደህንነት ሰራተኞች በሙሉ ተጠራርገው በመውጣታቸው ባይሳኩላትም፣ የሩሲያ ጦር ሰራዊት በአሁኑ ወቅት መደበኛ ያልሆኑ ጥቃቶችን መሰንዘር የሚያስችለውን አቅም እያጠናከረ ነው ሲሉ ሪፖርት ሲል ሪፖርቱ አመልክቷል። ሩሲያ የዩክሬን አጋር ሀገራ አጋሮች የማናወጥ ፍላጎት አላት ያለው ሪፖርቱ አክሎም በመላው አውሮፓ በሚደረጉ ምርጫዎች ላይ በዜጎችና ና በቡድኖች መካከል ያሉ ልዩነቶችን በማባባስና ና ሁከቶችን ለመፍጠር የሚያስችሉ በርካታ እድሎችም ይኖራሉ ብሏል። ሪፖርቱ ከሩሲያ የደህንነት መስሪያ ቤቶች የተገኙ ሰነዶችና እንዲሁም በዩክሬንና በአንዳንድ የአውሮፓ ሀገራቶች ውስጥ ከሚገኙ ጉዳዩ ከሚመለከታቸው ክፍሎች ጋር ያካሄዷቸውን ቃለ ምልልሶች በመንተራስ ሩሲያ ከዩክሬኑ ግጭት ባሻገር ተጽዕኖዋን ለማስፋት ያደረገችው ጥረት የሚዘረዝር መረጃም አቅርቧል። ከዩክሬኑ የሚሻገር የሩሲያ ኢላማ ሀገራቱ ባላቸው ንቁ የትብብር እንቅስቃሴዎች ላይ ያነጣጠረ ነው ሲልም ሁኔታውን ደቅኖታል ያለውን ብርቱ ስጋት ለመመከት በተለያዩ ጉዳዮች ዙሪያ ያልተቋረጠ ጥንቃቄና ጥረት መደረግ እንዳለበት አሳስቧል። በመጨረሻም የዩናይትድ ስቴትስ ጠቅላይ ፍርድ ቤት በ2020 የሚሽጋን የምርጫ ክስ የትራምፕ ጠበቆች ያቀረቡትን ይግባኝ ውድቅ አደረገ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዛሬ ማክሰኞ ሲድኒ ፓውልና ሌሎች የቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር ግንኙነት ያላቸው ጠበቆች በሚሽጋን ክፍለ ግዛቱ የ2022ን የፕሬዚዳንታዊ ምርጫ ውጤት በመቃወም አቅርቦት የነበረውን ሀያ ሀሰት ክስ የተነሳ የፍርድ ቤት ስርአቱን አላግባብ በመጠቀም የተበየነባቸውን ከ150 ሺህ ዶላር በላይ ገንዘብ መቀጮ እንዲነሳላቸው ያቀረቡትን የይግባኝ ጥያቄ ውድቅ አድርጓል። ጆ ባይደን በግዛቲቱ የምርጫ ውጤት 154ሺህ ድምጽ ብልጫ ትራምፕን ካሸነፉ በኋላ በጊዜው ስድስት የሪፐብሊክ አመራጮችን ወክለው ክስ ባቀረቡት ሰባት ጠበቆች ላይ የተበየነው የቅጣት ብይን ተፈጻሚ እንዲሆንም የፈቀዱት የጠቅላይ ፍርድ ቤት ዳኞቹ ተጨማሪ አስተያየት ግን ከመስጠት ተቆጥበዋል። ከጠወቆቹ መካከል ስማቸው በክሱ ሰነድ ላይ የተጠቀሰው ኤል ሊንውድ የተባሉት ጠበቃ በክሱ መዝገብ ዋና ተከሳሽ ሆነው ለቀረቡት ሲድኒ ፓውል ጥሩ ልምድ ያለው ጠበቃ ከፈለጉ መኖሬን ከመንገር ያለፈ በጉዳዩ ላይ የተጫወትኩት ሚና የለም ሲሉ አጥብቀው ተሟግተዋል። በፍርዱ የተበየነው መቀጮም ለግዛቱና ለዲትሮይት ከተማ የሚሰጥ ሲሆን የመጀመሪያው የቅጣት ብይንም የገንዘብ መጠን 175000 ዶላር እንደነበር ኋላ ላይ ግን የፌዴራል ይግባኝ ሰሚ ችሎቱ 25000 ዶላር ገደማ እንዲቀንስ መወሰኑንም አመልክቷል። አድማጮች፣ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የምሽቱ ዜና እዚህ ላይ ተጠናቋል። ለቀሪ ዘገባዎችና ጥንቅሮች ወደ አስማማየ ነው እመልሳችኋለሁ። ኤደን ገረመውን ለአለም ዜናዎቹ ከልብ አመሰግናለሁኝ አድማጮቻችንና ተመልካቾቻችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የዛሬ የካቲት 12 2016 ዓ ም የምሽት ዝግጅታችን ነው እየተከታተላችሁ የምትገኙት እያስተናገድኳችሁ ያለው ደግሞ አስማማየኖ ነኝ በምስልና ድምፅ ቅንብር ሲያሸናፊና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያውን በምሽቱ አብረውናሉ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት ዝግጅቶቻችን አሁንም እንደቀጠሉ ናቸው። አሁን ወደ ዕለቱ አብይ ርዕስ ስንለፍ ከትግራይ ክልል በኩል እየደረሰ ነው ያለው ወታደራዊ ትንኮሳ መቀጠሉን የኮረም ከተማ አስተዳደር አስታወቀም። የከተማ አስተዳደሩ ብልጽግና ጽሕፈት ቤት ኃላፊ ገብረ እግዚአብሔር ደረጀ ባለፈው ሳምንት ቅዳሜ በኮረም ከተማ አካባቢዎች እና በኮረም ዙሪያ ባሉ የወፍላ ቀበሌዎች ከትግራይ ክልል በኩል የተደራጀ ወታደራዊ ኃይል ዘልቆ ገብቶ እንደነበር ጠቁመው የተኩስ ልውውጦችም እንደነበሩ ተናግረዋል። የትግራይ ክልል ደቡባዊ ዞን ዋና አስተዳዳሪ ሀብት ኪሮስ በኮረም ከተማም ሆነ ከቀናት በፊት ባላማጣ ከተማ አስተዳደር የተሰነዘረው ውንጀላን አይቀበሉትም። በተጻራሪው ትንኮሳው የተፈጸመው ትንኮሳው ተፈጸመብኝ ባለው አካል ነውም ብለዋል። በሰሜኑ ጦርነት ምክንያት ከቤተሰብ ተለያይተው ለሁለት ዓመት ገደማ በመጠለያ ካምፕ ውስጥ መቆየታቸው የሚናገሩት በአላማጣ ከተማ የሚኖሩ አንድ አካል ጉዳተኛ ጦርነት በተለይ በአካል ጉዳተኞች በሴቶችና በሕፃናት ላይ የሚያደርሰውን ጉዳት ግምት ውስጥ በማስገባት ተዋጊ ወገኖች ለሰላም እንዲጥሩ ጠይቋል። በስፍና አራጌ በትግራይና በአማራ ክልሎች የይገባኛል ጥያቄ በሚነሳባቸውና የፌዴራል መንግስቱ አከራካሪ ሲል ከሚጠራቸው አዋሳኝ አካባቢዎች መካከል በሆኑት የራያ አላማጣና ራያ ባላ አካባቢዎች ከቆየው ወታደራዊ ፍጥጫ ያለፈ ሰሞኑን ተደጋጋሚ የተኩስ ልውጦች እየተደረጉ እንደሆነ ከስፍራው የሚደርሱት መረጃዎች ያመለክታሉ። የኮረም ከተማ አስተዳደር የብልጽግና ጽህፈት ቤት ኃላፊ ገብረ እግዚአብሔር ደረጀ ለአሜሪካ ድምፅ እንዳስታወቁት ከትግራይ ክልል መጣ ያሉት የተደራጀ ወታደራዊ ኃይል ባለፈው ሳምንት ቅዳሜ የካቲት ዘጠኝ ቀን 2016 ዓ ም በኮረምና አካባቢው በሚገኙ የኦፍላ ቀበሌዎች ውስጥ ዘልቆ ገብቶ እንደነበር ጠቁመዋል። ኮረም ከተማ እና ኦፍላ ላይ የተደራጀ ኃይል ሲዲኤፍ ወታደሮች ስናይፐር የያዙ ድሽቃ የያዙ እና መትረየስ የያዙ በተደራጀ መልክ ቀበሌውን በጣም እየረበሹት ነው ያሉ እንዳየናቸውም በቃ ዌል ትሬንድ ናቸው፣ በጣም የሰለጠኑ ናቸው። አጉንብርዳ የሚባል ቀበሌ አለ። እሱን አልፈው የሀሸንጌ ቀበሌ ጎጥ ደብር የሚባል ላይ እዛ ገብተው ማህበረሰቡን በጣም ሲረብሽ ነው የዋሉት። በተወሰኑ የመከላከያ ኃይሎች እና በእኛ ሚሊሻዎች ነው እንዲወጡ የተደረጉ። ተሰነዘረ ባሉት ወታደራዊ ጥቃት ሰብአዊና ቁሳዊ ጉዳት መድረሱንም አስረድተዋል። በተቆጣ መስመር አድነባ ዝቅ ብሎ ህዝብ የጫነ መኪና ላይ ጥይት ተኩሰው አንድ ወጣት አቁስለዋል። ሰላማዊ የሆነ ህዝብ ባስ ተኩሰው ነው እንግዲህ ከሀያ ስምንት እስከ ሰላሳ አራት አካባቢ ያለ ወጣት ልጅ ግብ ተመቷል ወልዲያ ነው ህክምና እየተከታተለ ያለው ወፍላ ወረዳ ፋላ ከተማ የሚባል ላይ ቀበሌው ምክትል ሊቀመንበር አፍነው ይዘው ሄደዋል ቀይ መስቀል ኢንተርናሽናል ስሀላ ይሄ በድርቁ ምክንያት ለማገዝ ሂደው እየተመለሱ ነው አምቡላንስ የመቱት የትግራይ ክልል ደቡብ ዞን ዋና አስተዳዳሪ ሀፍቱ ኪሮስ በበኩላቸው በኮረም ከተማም ሆነ ከቀናት በፊት በአላማጣ ከተማ አስተዳደር የተሰነዘረውን ውንጀላ አይቀበሉትም። በተጻራሪው ትንኮሳው የተፈጸመው ትንኮሳው ተፈጸመብኝ ባለው አካል ነው ይላሉ። አቶ ሀፍቶ አሁን እየተካሄድ ባለው ምናልባትም ከፕሪቶሪያ በኋላ ጉዳዩ በሰላም እንዲፈታ የሚደረጉ አንዳንድ እንቅስቃሴዎች ያሰጋቸው የተስፋፊ ሀይሎች ናቸው ይሄንን የጀመሩት። እኛ ተኩስም አልተኮስንም ብቻ ሳይሆን ከተተኮሰብንም በኋላም ቢሆን ተሸክመን ቆይተናል። በጣም ብዙ ጊዜ ማለት ዛዩ ምናልባት የጠቅላይ ሚኒስትሩና ጊዜያዊ አስተዳደሩ ካቢኔዎች ከጠቅላይ ሚኒስትሩ ጋር ከተወያዩ በኋላ ስጋት ያደረባቸው የአካባቢ ነጭ ለባሾች አሉ። እነዚህ አካባቢ ነጭ ለባሾች ናቸው ይሄንን ያነሱት። በግልጽ ለመናገር አብይና ወያኔ ስለታረቁ በደም ያመጣኸው መሬት ለትግራይ ሊሰጥ ስለተዘጋጀ የፌዴራል መንግስት፣ በደም ያመጣኸው መሬት እንዳይሰጥ ተነስተ ብሎ ወጣቱ እምቢ አለ እንዲል ወንጭፍ ይዞ ገጀሞ ይዞ ሌሎችም ባህላዊ የሚባሉ መሳሪያዎች ይዞ እንዲነሳ የተደረገበት ሁኔታ ነው ያለው። በራያ አላማጣ፣ ራያ ባላ፣ ኮረምና ኦፍላ አካባቢዎች ላይ ተፈጽሟል የተባለውን ወታደራዊ ትንኮሳም ለአፍታ የቆየ የተኩስ ልውጥ ሲሉ ገልጸውታል። የሁለቱም አካባቢዎች የአስተዳደር አካላት ግጭቱን በዘላቂነት የማቆም የፕሪቶሪያው የሰላም ስምምነት ተጥሷል ሲሉ ይከሳሉ። ግጭት ተባለ እንጂ ይህን ያህል ከፍተኛ ግጭት ያለበትም አይደለም። አላማጣ እንድንገባ በምልሻ የምንንቀሳቀስበት ባላ እንግዲህ ድንገባ በምልሻ የምንንቀሳቀስበት ትንኮሳ የምናደረግበት ሁኔታ ብዙም ተቀባይነት የለውም። ውሃም ይደፋ ደ ምክንያታቸው ሰው ይሄ ነው የሚመስለው። የፕሪቶሪያው የሰላም ስምምነት በግልጽ ተጥሷል የሚሉት የኮረም ከተማ አስተዳደር የበልጽግና ጽህፈት ቤት ኃላፊ አቶ ግ እግዚአብሔር በአንጻሩ የፌዴራሉ መንግስት ለአካባቢው የሰጠው ትኩረት አነስተኛ እንደሆነ ጠቅሰው በየጊዜው በሚቀሰቀሱ የጸጥታ ችግሮች ሕዝቡ ሰላማዊ ሕይወቱን መምራት እንዳልቻለ ይገልጻሉ። በጣም አስቸጋሪ ጊዜ ውስጥ ያለ ነው እንደዚህ። ፌዴራል መንግስትም ትኩረት ሰጥቶት እያየው አይመስለኝም። ይሄ ፍሪትረስ ስምምነቱን ማፍረስ ሆነ ብለው ለነገር ለጥቃት ትንኮሳ ነው። አንደኛ ማህበረሰቡ ሰርቶ እንዳይበላ እንቅፋት እየፈጠሩ ነው ያሉ። ህዝቡ ከቦታ ቦታ ተንቀሳቅሶ እንዳይገባ እንዳይበላ ሆነ ብለው እንቅፋት እየሆኑ እንግዲህ ለፌዴራል ትግራይ ክልል ሰላሳ ሰባት ቢሊዮን ነው እስካሁን የደጎሙ ከፍሪትረስ ስምምነት በኋላ እንኳን ማለት ነው። እኛ ግን እስካሁን ምንም አምስት ሳንቲም የምናውቀው ነገር የለም። ባለን በማህበረ ከተማው ገቢ ነው እየተዳደርን ያለ ነው። በዛ ነው እየተዳደርን ያለ ነው እንጂ ፌዴራል ምንም ያደረገ ነገር የለም እና ችግሩ በጣም ከፍተኛ ነው። ፌዴራል መንግስት ይሄን ሀይል ሊያስቆም ይገባል። የሰው ህይወት መጥፋት ተገቢ አይደለም። የጠፋው በቂ ነው። የትግራይ ክልል ጊዜያዊ አስተዳደር ከሰሜኑ ጦርነት በኋላ በኃይል የተያዙ አዋሳኝ አካባቢዎች መለቀቅ አለባቸው ሲል አበክሮ ይከራከራል። በኃይል ተይዘዋል የሚባሉትና የማንነት ጥያቄ የሚነሳባቸው የራያ አካባቢዎች ደግሞ የፕሪቶሪያው የሰላም ስምምነት አካባቢዎቹ ወደ ትግራይ ክልል ይመለሱ አይልም በማለት ችግሮ በህዝበ ውሳኔ እልባት እንዲሰጠው ደጋግሞ ይጠይቃሉ። በፕሪቶሪያው የሰላም ስምምነት አፈጻጸም ዙሪያ በፌደራል የፌዴራል መንግስት እና በትግራይ ክልል ጊዜ አስተዳደር መካከል ባለፈው የካቲት አንድ ቀን በጠቅላይ ሚኒስትር ጽፈት ቤት የተደረገውን ግምገማ አስመልክተው የካቲት አራት ቀን 2016 ዓ ም በመቀሌ ከተማ ጋዜጣዊ መግለጫ የሰጡት የክልሉ ጊዜ አስተዳደር ርዕሰ መስተዳድር ጌታቸው ረዳ በሰላም ስምምነቱ መሰረት ተፈናቃዮች ወደ ቀያቸው አልተመለሱም፣ በአማራና በኤርትሪያ ኃይሎች የተያዙ የትግራይ ቦታዎች አልተለቀቁም ማለታቸው ይታወሳል። የፌዴራል መንግስት አከራካሪ ብሎ በሚጠራቸው አካባቢ አካባቢዎች ህዝበ ውሳኔ ይካሄዳል ማለቱን አስመልክቶም አቶ ጌታቸው ተከታዩን ምላሽ ሰጥተው ነበር። ሪፈረንደም ህጋዊ መንግስት ሰዓት ስራ ህዝበ ውሳኔ ህጋዊ መንግስት ከተቋቋመ በኋላ የሚፈጸም ስራ ነው። በዚያ ጊዜ ህዝብ የፈለገውን ውሳኔ ይወስን። የራያ የጸለምቲ ጸገዴ፣ ቃፍታ ሁመራ፣ ወልቃይት ህዝብ የፈለገውን ይወስን ሆኖም በመሬት ላይ ያሉ ሁኔታዎችን ቀይሮ የሚደረግ ህዝበ ውሳኔ እንደሌለ ግን ሁላችንም ተግባብተናል የሚል እምነት አለኝ። አከራካሪ በተባሉት አዋሳኝ አካባቢዎች በተለይም በራያ አላማጣና በራያ ኦፍላ ወረዳዎች ውጥረቶች የተስተዋሉት በፕሪቶሪያው የሰላም ስምምነት አፈጻጸምና በድህረ ጦርነቱ መልሶ ግንባታ ጉዳይ በፌዴራል መንግስትና በትግራይ ክልል ጊዜያዊ አስተዳደር የመግለጫ ልውጦች ከተደረጉ በኋላ ነው። ይህ ደግሞ ለአሜሪካ ድምፅ አስተያየታቸውን የሰጡ የአካባቢውን ነዋሪዎች አሳስቧቸዋል። የአላማጣ ከተማ ነዋሪው አብርሃም ወሰን በሰሜኑ ጦርነት ምክንያት ለሁለት ዓመት ገደማ ከባለቤታቸውና ከልጆቻቸው ተለይተው በመጠለያ ካምፕ ውስጥ መቆየታቸውን አስታውሰው ህዝቡ ካለፈው የጦርነት ጠባሳ ሳያገግም በሌላ የጸጥታ ስጋት ውስጥ ገብቷል ይላሉ። ያልተንከለከልኩበት ቦታ የለም። ልጆችን እዚሁ ከተማ ጥዬ እኔ እስከ ጃራ የሚባለው መጠለያ ካምፕ ገብቼ፣ ጃራ መጠለያ ካምፑም ደግሞ ያን ያክል የተሻለ ስላልነበረ ወደ ዋግ አካባቢም ሂጄ ብዙ መከራ አሳልፈናል። ይሄ ሰላም ተፈጠረ ሲባል ግን ሁላችንም ወደ ቤታችን ወደ ቀያችን ተመልሰን አሁን ያው ኖርን እያለ ነው። ግን ያ ጸጸት፣ ያ ጉዳት፣ ያ መከራ ሳይረሳ አሁን ደግሞ የባሰ ሌላ መጡ ሄዱ የሚባል ነገር እየሰማን ነው። የአካል ጉዳተኛ እንደሆኑ የሚናገሩት አቶ አብርሃም በተለይ በጦርነቱ ወቅት የመጀመሪያዎቹ ተጎጂዎች አካል ጉዳተኞች፣ ህጻናትና ሴቶች እንደሆኑ ይናገራሉ። በተለይ ለእንደኔ አይነቱ አካል ጉዳተኛ መሸሻ መሄጃ መሮጫ አለሌለው አስቸጋሪ ነው። በተለይ ለአካል ጉዳተኞች፣ ለሴቶች፣ ለህጻናት እንደየደረጃው ይለያያል እንጂ ስቃዩ ለሁሉም ይደርሳልና የእነዚህ ግፍ የሚሰማችሁ የእነዚህ ጩኸት የሚሰማችሁ ሰዎች ካላችሁ እባካችሁ ድረሱልን። አሁንም ውጥረቱ ይርገብ። የሃይማኖት አባቶች ማህበረሰብ አንቄዎች የፖለቲካ ሊሂቃንና ዓለም አቀፉ ማህበረሰብ ለአካባቢው ሰላምና መረጋጋት የበኩሉን እንዲያደርግ ጠይቀዋል። ዛሬ ላይ በአካባቢው አንጻራዊ ሰላም ቢሰፍንም ውጥረቱ አሁንም ድረስ እንዳለ ከኮረም ከተማ አስተዳደር የተገኘው መረጃ ያመለክታል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁ የምሽቱን ዝግጅታችን ነው። ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ሰሜን ሸዋ ዞን ህዴቡ አቦቴ ወረዳ ባለፈው ሳምንት ሐሙስ በመንግሥት የጸጥታ ኃይሎችና በኦሮሞ ነፃነት ሠራዊት መካከል በተካሄደ የተኩስ ልውውጥ ቢያንስ 14 ሲቪሎች እንደተገደሉ ነዋሪዎች ለአሜሪካ ድምፅ ተናገሩ። በጉዳዩ ላይ ከዴቦ አቦቴ ወረዳ አስተዳዳሪ ከጀሬ ከተማ ከሰሜን ሸዋ ዞን ከኦሮሚያ ክልል መንግስት ኮሚኒኬሽን ቢሮና ከኦሮሚያ ጸጥታና አስተዳደር ቢሮ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ላለፉት ሁለት ቀናት በተካሄደው የኦሮሚያ ክልል ምክር ቤት ስብሰባ ላይ ማብራሪያ የሰጡት የክልሉ ፕሬዚዳንት አቶ ሽመልስ አብዲሳ መንግስት አሁንም ለሰላም ውይይት ዝግጁ መሆኑን ገልጸው ታጥቆ በሚንቀሳቀሰው የኦሮሞ ነጻነት ሰራዊት ላይ እየተወሰደ ያለው እርምጃ ግን ተጠናክሮ ይቀጥላል ብለዋል። ፀሐይ ዳምጠው ለዚህ ጉዳይ ተጨማሪ አላት። በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ግጭቶች እንደቀጠሉ ከተገለጹባቸው የኦሮሚያ ክልል ሰሜን ሸዋ ዞን አካባቢዎች አንዱ በሆነው በሂደቡ አቦቴ ወረዳ ንጹሃን ዜጎች መገደላቸውን ነዋሪዎች ለአሜሪካ ድምፅ ተናገሩ። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁት አንድ ግለሰብ በተኩስ ልውውጥ ሰዎች መገደላቸውን ተናግረዋል። ውጊያው በጣም የበረታው በሂደቡ አቦቴ ወረዳ ሁለት ቀበሌዎች ውስጥ ነው። በውጊያው መሀል የ14 ንጹሐን ዜጎች ሕይወት አልፏል። በተለይ ባለፈው ሳምንት ቅዳሜና እሁድ የነበረው ውጊያ በጣም አስፈሪና አስደንጋጭ ነበር። ኅብረተሰቡ በድንጋጤ በሩን ዘግቶ ነው የሰነበተው። በተወለድንበትና በኖርንበት ቀዬ መፍትሄ አጥተን የስቃይ ሕይወት እየገፋን ነው። መቼ ነው እፎይ የምንለው? ነገ ከዛሬ የተሻለ ይሆናል እያልን ተስፋ ብናደርግም ከስቃይ ሳንወጣ ዓመታት አለፉ። አሁን ደግሞ ይብሱኑ እየከረረ መጥቷል። ከፍተኛ ስጋት ውስጥ ነን። በሁኔታው የተደናገጠው ህብረተሰብ እንቅስቃሴውን መገደቡን እኚሁ አስተያየት ሰጪ አክለው ተናግረዋል። በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁት ሌላው ግለሰብ በበኩላቸው በህዴቧ ቦቴ አስኮች ቃሬ ቀበሌ ውስጥ በነበረው የተኩስ ልውውጥ መካከል ሶስት ሰላማውያን አርሶ አደሮች ተመተው ሞተዋል። አሁን የኤጀሬ ከተማ በመንግስት ኃይሎች ቁጥጥር ስር ነው። የኦሮሞ ነጻነት ሰራዊት ታጣቂዎች ደግሞ ዙሪያውን ይዘዋል። ዛሬ እንደ ሰሞኑ ባይሆንም የመሳሪያ ተኩስ ይሰማል። የአካባቢው ህዝብም በመስጋቱ መውጣትም ሆነ መግባት አልቻለም። በሰሜን ሸዋ አሁን የሰርግ ወቅት ቢሆንም በጦርነቱ ምክንያት ነዋሪዎች ማኅበራዊ ኑሯቸውን ለመከወን አዳጋች ሆኖባቸዋል። ሰሞኑን የነበረው ሁኔታ ከቀጠለ ያስፈራል። ግራ ገብቶናል። እስከ መቼ ነው በዚህ ሁኔታ የምንቀጥለው? የኤጀሬ ከተማ ነዋሪ እንደሆኑ የጠቀሱ ሌላ አስተያየት ሰጪ ይህንኑ ስጋት ያጠናክራሉ። ማጋላይ ጅሬ ከነረት አቦቴ ነጋ ሄዱ ሳኒ ልቡ በህዴቦ አቦቴ ወረዳ ኤጀሬ ከተማ ውስጥ ሰላማውያን ሰዎች ተገድለዋል። ወታደር ለወታደር ቢዋጋ ለዓላማቸው ነውና አይደንቅም። ነገር ግን እናት ጨቅላ ሕፃን ይዛ አርሶአደር ማሳውን እያለማ በከተማው ብዙ ሰዎች በደጃፋቸው ላይ እያሉ በተኩስ ልውውጡ መካከል እየተመቱ ነው የተገደሉት። ነዋሪው በድንጋጤ ተውጦ ካለፈው ሳምንት አርብ ከቀትር በኋላ ጀምሮ ከቤቱ አልወጣም። ቀድሞ ከነበረው ውጊያ ይልቅ የአሁኑ አስፈሪ ነው። የመንግስትም ሆነ የኦሮሞ ነጻነት ሰራዊት ህዴቡ አቦቴ ወረዳ ውስጥ እንደተፋጠጡ ናቸው። ህዝቡ ከፍተኛ ስጋት ውስጥ ነው። ነዋሪዎች ያነሱት የንጹሀን ዜጎች ጉዳት አስመልክቶ ከሂዳቡ አቦቴ ወረዳ አስተዳደር ከኤጀሬ ከተማ ከሰሜን ሸዋ ዞን ከኦሮሚያ ክልል መንግስት ኮሚኒኬሽን ቢሮና ከኦሮሚያ ጸጥታና አስተዳደር ቢሮ መልስ ለማግኘት ያደረግነው ሙከራ አልተሳካም። በሰሜን ሸዋ ዞን በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ግጭት እንደቀጠለና ሰላማዊ ሰዎች እየተጎዱ እንዳሉ የተሰማው በሀገሪቱ ያሉ ግጭቶች በሰላማዊ መንገድ እንዲፈቱ የተለያዩ ጥሪዎች እየቀረቡ ባሉበት ወቅት ነው። ለሁለተኛ ጊዜ በታንዛኒያ ዳርሰላም በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው የሰላም ድርድር ያለ ውጤት ከተጠናቀቀበት ጊዜ ጀምሮ የአሜሪካ ድምጽ ያነጋገራቸው ግጭት ያለባቸው አካባቢዎች ነዋሪዎች ሁለቱ ወገኖች ለሶስተኛ ዙር ድርድር እንዲገናኙ ጠይቀዋል። በቅርቡ ለፓርላማ አባላት ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አቢይ አህመድ አሁንም የሰላም አማራጮች ክፍት መሆናቸውን አስታውቋል። ዝርዝር ማብራሪያ ግን አልሰጡም። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም በምጻሩ ዩኤንኦቻ ባለፈው ቅዳሜ ባወጣው ሪፖርት በኦሮሚያ ክልል የተለያዩ አካባቢዎች የቀጠለው ግጭት የጤና አገልግሎት ተደራሽነትን ጨምሮ የተለያዩ ሰብአዊ እንቅስቃሴዎች ላይ ተጽዕኖ እያሳደረ መሆኑን አመልክተዋል። የኢትዮጵያ ሀገር መከላከያ ሚኒስቴር በፌስቡክ ማህበራዊ ትስስር ገጹ እንዳስታወቀው ደግሞ በኦሮሚያ ክልል ምስራቅ ወለጋ ቄል ሞለጋ እና ምስራቅ ጉጂ ዞኖች ወታደራዊ ዘመ ቻ እያካሄደ ነው። በሰሜን ሸዋ ዞን እየተካሄደ ስላለው ግጭት ግን ሚኒስቴሩ በይፋ የሰጠው መግለጫ የለም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በትግራይ ክልል የድኅረ ጦርነት መልሶ ግንባታ ስራው መፋጠን አለበት ሲል የኢትዮጵያ ሰብዓዊ መብቶች ኮሚሽን አሳሰበ። ኮሚሽኑ በክልሉ የሰብአዊ መብቶች አያያዝ ክትትል ማካሄዱን ገልጾ ዛሬ ማክሰኞ ባወጣው ሪፖርት ተፈናቃዮችን ወደ ቀያቸው የመመለስ ስራው በጣም ውስንና ያልቀጠለ ነው ብሎታል። በትግራይ ክልል በጦርነት የተጎዱ ትምህርት ቤቶችና የጤና ተቋማት ወደ ስራ እየገቡ ቢሆንም አሁንም ከፍተኛ ድጋፍና ትብብር እንደሚያስፈልጋቸው ኮሚሽኑ አመላክቷል። ሙልጌታ ጽብሃ ሪፖርቱን አስመልክቶ ተከታዩን ዘገባ አልከዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል ባለፈው አመት ሐምሌ ወር ያካሄደውን የሰብአዊ መብቶች አያያዝ ክትትል አስመልክቶ ዛሬ ማክሰኞ የካቲት 12 ቀን 2016 ዓ ም ሪፖርት አውጥቷል። ኮሚሽኑ የክልሉን አምስት ዞኖች መሸፈኑን በገለጸበት የክትትል ሪፖርቱ የትምህርት፣ የጤና፣ የተፈናቃዮች ጉዳይ፣ ጾታዊ ጥቃት፣ የተራሚዎችና የተጠርጣሪዎች አያያዝን እንደተመለከተ አስፍሯል። በክልሉ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ስራ ውሱን ነው ያለው ሪፖርቱ በተለይ ጊዜያዊ አስተዳድሩ ወደማያስተዳድራቸው አካባቢዎች ለመመለስ አለመቻሉን አንስቷል። ተፈናቃዮች በቂ ሰብአዊ እርዳታና የሕክምና አገልግሎትም እያገኙ እንዳልሆነ ገልጿል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ክፍል ዳይሬክተር ሰላማዊት ግርማይ ለአሜሪካ ድምፅ እንደገለጹት ኮሚሽኑ የተፈናቃዮችን ጉዳይ አስመልክቶ በተለየ መልኩ ባለፈው ህዳር ወር የሰብአዊ መብቶች አያያዝ ክትትል አድርጓል። ያሉት ሁኔታዎች አሳሳቢዎች ናቸው። የመልሶ ማቋቋም ሂደቶች የተጀመሩበት አግባብ የለም። በዚሁም ደግሞ በጣም በተለያዩ ከፍተኛ የሰብአዊ መብት ጥሰቶች የተጋለጡበት ሁኔታም አለ። ተከታታይ ባረግናቸው ክትትልና እንዲሁም አንዳንድ ምርመራዎች ማለት ነው ያው ከ ምግብ ጥረት ጋር በተገናኙ የተለያዩ በሽታዎች ከረሃብ ጋር በተገናኘ ይህ ህይወት ማለፍ ተያያዘ ሁኔታዎች ማለት ህይወታቸው ያለፉ ሰዎች መኖራቸውን ከተጎጂዎቹ እንደዚሁም ከተለያዩ ከአየናቸው ምልከታና ከሰበሰብናቸው መረጃዎች መገንዘብ ችለናል። ከፕሪቶሪያው የሰላም ስምምነት በኋላ በምግብ እጥረትና ተያያዥ ጉዳዮች ወደ አንድ ሺህ የሚደርሱ ተፈናቃዮች ህይወታቸው እንዳለፈ ከክልሉ ባለስልጣናትና ከተፈናቃዮች መረጃና ሪፖርት ማግኘቱ ኮሚሽኑ አስታውቋል። ኮሚሽኑ በሪፖርቱ በኤርትራና በአማራ ኃይሎች ከተያዙ አካባቢዎች የመጡ ከአስራ ሁለት ሺህ በላይ አዲስ ተፈናቃዮች እንደተመዘገቡ ከክልሉ ባለስልጣናት ሪፖርት መረዳቱን ገልጿል። ነዋሪዎቹ በብሔር ተኮር የማሰር የማስፈራራትና የማንገላታት እርምጃዎት ለተፈናቃይነት ተዳርገው እንደሆን የፌዴራል መንግስት ትኩረት ሰጥቶ ተጨማሪ ምርመራ እንዲያካሂድ ጠይቋል። ከመቀለ ከተማና ከሌሎች 11 የተፈናቃዮች ማዕከላት 26 ሺህ ተፈናቃዮች በፍቃዳቸው በጊዜያዊ አስተዳድሩ ወደሚመራው የቀድሞ መኖሪያቸው እንደተመለሱም ኮሚሽኑ በሪፖርቱ አስታውቋል። ክልሉን መነሻ አድርጎ ለሁለት ዓመታት ያህል በዘለቀው የሰሜን ኢትዮጵያው ጦርነት በትምህርትና በጤና ተቋማት ላይ ከፍተኛ ጉዳት መድረሱን የገለጸው ኮሚሽኑ ተቋማቱ በውስን መልኩ ወደ አገልግሎት እንዲ ገቡ መደረጉን አመልክቷል። ይህም ሆኖ የትምህርትና የጤና ተቋማት ተደራሽነት አሁንም አነስተኛ እንደሆነ ኮሚሽኑ በምልከታው መገንዘቡን ገልጿል። የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ክፍል ዳይሬክተር ሰላማዊት ግርማይም ወደ ቦታቸው ባለሙያዎችም ወደ አገልግሎታቸው የመመላት ሂደቶችን ተመልክተናል ማለት ነው። ሆኖም ግን በጣም አሁንም የባለሙያ እጥረት፣ እንደዚሁ ደግሞ የትምህርት ግቡትም ሆነ የጤና አቅርቦት በጣም ከፍተኛ እጥረት ስላለ። በክልሉ ደቡባዊ ዞን ከጦርነቱ በፊት ሁለት መቶ ሰላሳ ሺህ ተማሪዎች እንደነበሩ ያስታወሰው የኮሚሽኑ ሪፖርት በአሁኑ ጊዜ ወደ ትምህርት ገበታ የተመለሱ ሰባ ሺህ ተማሪዎች ብቻ ናቸው ብሏል። እንዲሁም ከሰባት ሺ ሶስት መቶ ሀምሳ አንድ መምህራን ወደ ስራ የተመለሱት ሶስት ሺ አንድ መቶ ሀምሳ ሁለት ብቻ እንደሆኑ ገልጿል። በክልሉ የትምህርት ቤቶች መውደም እና በቂ የትምህርት መገልገያዎች አለመኖር፣ እንዲሁም ትምህርት ቤቶች በተፈናቃዮች መጠለያነት መያዝ የትምህርት ሂደቱን ወደ ነበረበት ለመመለስ አዳጋች ካደረጉ ምክንያቶች መካከል እንደሆኑ ዘርዝሯል። ጾታዊ ጥቃት የደረሰባቸው ነዋሪዎች የሕክምና የስነ ልቦናና የህግ አገልግሎቶች እጥረት እንዳጋጠማቸው ያመለከተው ሪፖርቱ ከሰላም ስምምነቱ በኋላ በኤርትራና በአማራ ኃይሎች የተያዙ ሲል በጠቀሳቸው አካባቢዎችም ውሱን ጾታዊ ጥቃቶች መመዝገባቸውንም ገልጿል። የክልሉ ጊዜያዊ አስተዳደር የፌዴራሉ መንግስትና ዓለም አቀፍ ተቋማት ጾታዊ ጥቃት የደረሰባቸው ዜጎች የሕክምናና ስነ ልቦናዊ ድጋፍ ያገኙ ዘንድ እገዛ እንዲያደርጉ ኮሚሽኑ ጥሪ አቅርቧል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም በምህፃሩ ዩኤን ኦቻ ባለፈው ቅዳሜ ባወጣው ሪፖርት በትግራይ ክልል ቅኝት ካደረገባቸው 853 የጤና ተቋማት 28ቱ በሰሜን ኢትዮጵያው ጦርነት ምክንያት ሙሉ በሙሉ መውደማቸውና 736ቱ ደግሞ በከፊል መጎዳታቸውን ጠቅሷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በክትትል ሪፖርቱ ለጠቀሳቸው የክልሉ የትምህርትና የጤና ተቋማት በአጠቃላይ የድህረ ጦርነት መልሶ ግንባታ ስራውን በማፋጠን የአገልግሎት አሰጣጣቸው ወደ ነበረበት እስኪመለስ ድረስ በትብብር መስራት እንደሚገባ የሰብአዊ መብቶች ክትትልና ምርመራ ክፍል ዳይሬክተሯ ሰላማዊት ግርማይ አሳስበዋል። የክልሉም ሆነ እንደዚሁም የፌዴራል የሚመለከታቸው የመንግስት ተቋማት እንደዚሁም ደግሞ መንግስት ያልሆኑ ዓለም አቀፍ ተቋሞች በተቀናጀ ሁኔታ ምላሽ የሚሰጡበትን ሁኔታ ወደ ቦታው ለመመለስ በጣም እና በአፋጣኝ ወደ ቦታው ለመመለስ እና ተጋላጭ የሆኑ ማህበረሰቦችን ተቀናቃዮችን፣ እንደዚሁም ልዩ ትኩረት በተለይ የሚሹትን የማህበረሰብ ክፍሎችን ቅድሚያ በመስጠት አገልግሎቶች ወደ ቦታቸው እንዲመለሱ እና የሰብአዊ መብት አያያዞች እንዲሻሻሉ ለማድረግ ርብርብ ያስፈልገዋል። ኮሚሽኑ ባወጣው የትግራይ ክልል የሰብአዊ መብቶች ክትትል ሪፖርት ጉዳይ ከክልሉ አመራሮች ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም። ሱዳን ወደ ተመለከተ ዘገባ ስናልፍ ደግሞ በሱዳን በቀጠለው ቀውስ የተነሳ ቢያንስ 25 ሚሊዮን ሕዝብ ላይ የተደቀነው ከባድ ራብና የተመጣጠነ ምግብ እጥረት የተባባሰ ነው ሲል የዓለም ፕሮግራም አስጠነቀቀም። ቀውሱ በቀጠናው መዛመቱን የጠቆመው የመንግስታቱ ድርጅት ተቋም ባወጣው መግለጫ በየሳምንቱ ብዙ ሺህ ሱዳናውያን ድንበር አቋርጠው ወደ ቻድና ወደ ደቡብ ሱዳን እየተሰደዱ መሆን አመልክቷል። በአሶሽየትድ ፕሬስ የተጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። የዓለም የምግብ ፕሮግራም ትናንት ሰኞ ባወጣው መግለጫ እንዳለው የሱዳኑ ጦርነት አንድምታው ከሱዳን አልፎ ደቡብ ሱዳንንና ቻድን አብዝቶ እያዳረሰ ነው። ከዓለም ግዙፉን የተፈናቃይ ቀውስ ፈጥሯል። ጦርነቱን ሸሽተው የተሰደዱ አምስት መቶ ሺህ የሚሆኑ ሱዳናውያን ከገቡባት ከደቡብ ሱዳኗ ሬንክ ከተማ የዓለም የምግብ ፕሮግራም የምስራቅ አፍሪካ ዲሬክተር ማይክል ደምፈርድ በሰጡት ቃል አንድ ዓመት በተጠጋ ውጊያ ምክንያት ድንበር አቋርጠው የሚሰደዱት ሱዳናውያን ቁጥር የመቀነስ ምልክት እንዳላሳየ ተናግረዋል። የ27 ዓመቷ መሄዳ ኢብራሂም ካርቱም አቅራቢያ ከሚገኘው ቀየዋ ከባለቤቷና ከሶስት ልጆቿ ጋር ተሰዳ ሬንክ ከተማ ደርሳለች። ይነ በልባስ ሌነ ዮሜን አውቶቡስ ተሳፈን የመጣ ነው። መንገዱ ሁለት ቀን ፈጅቶብናል። ጦርነቱን ሸሽተን የምንጠለልበት ቦታ ፍለጋ መጣን። አሁን በአስቸኳይ የሚያስፈልገን በህይወት ለመቆየት እንድንችል የምግብ እርዳታ እንዲሰጠን ነው። ሱዳን ውስጥ ጦርነቱ ከተቀሰቀሰ ወዲህ የለየለት ረሃብና የተመጣጠነ ምግብ እጥረቱ እየተባባሰ ሄዷል። በሀገር ውስጥ ለከፋ የምግብ ችግር የተጋለጡት 18 ሚሊዮን ሰዎች ያሉ ሲሆን አምስት ዓመት በታች የሆኑ 3.8 ሚሊዮን ሕፃናት አስፈላጊያቸው የሆነውን በአልሚ ምግብ የተመጣጠነ ምግብ አያገኙም። አብዛኞቹ ያሉት አሁንም ውጊያ የሚካሄድባቸው አካባቢዎች ውስጥ በመሆኑ የዓለም የምግብ ፕሮግራምም ሆነ ሌሎች የረድኤት ድርጅቶች ያለማቋረጥ እንደ ልብ ገብተው እርዳታ ለመስጠት አይችሉም። ከቀያቸው ለመሰደድ የቻሉት እንደምንም ብለው ድንበር አቋርጠው አስቀድሞም ከባድ የሰብአዊ ረድኤት ችግር ላይ ወዳሉት ደቡብ ሱዳንና ቻድ ይደርሳሉ። በምን አይነት ሁኔታ እንደሚደርሱ የዓለም የምግብ ፕሮግራም የስነ ምግብ ባለሙያ አቻል ቻንግ ሲያስረዱ፣ በምግብ እጥረት እጅግ በጣም ተጎድተዋል። ከሁሉም ይበልጥ የተጎዱት ደግሞ ሴቶቹና ህጻናቶቹ ናቸው። ስለዚህ ልክ ድንበሩን እንደተሻገሩ እርዳታ ለመስጠት ድንበሩ ላይ የተለያዩ አገልግሎቶች አዘጋጅተንላቸዋል። በማቆያ ጣቢያዎቹም እንዲሁ ተመሳሳይ አስቸኳይ ድጋፍ ያገኛሉ። ድንበሩን ተሻግረው ደቡብ ሱዳን ከሚደርሱት ህጻናት ውስጥ አራት ከመቶው ተርበው እንደሚደርሱ የዓለም የምግብ ፕሮግራም ጠቁሞ ሁለቱ ሀገሮች ድንበር ላይ ሬንክ ከተማ አጠገብ ባለው የማቆያ እና ማሸጋገሪያ ካምፕ ደግሞ ያ አሃዝ ወደ 25 ከመቶ እንደሚያሻቅብ ነው ያስታወቀው። ማይክል ዳምፎርድ ያስረዳሉ። ጦርነቱን ሸሽተው ወደዚህ እየመጡ ነው። የዓለም የምግብ ፕሮግራምና ሌሎች ድርጅቶች መሰረታዊ እርዳታ እንሰጣቸዋለን። ነገር ግን የሚኖሩት እጅግ አስቸጋሪ በሆነ ሁኔታ ውስጥ ነው። ዛሬ ለምሳሌ ሙቀቱ አርባ ዲግሪ ነው። ሲመጡ ምንም ነገር ይዘው አይመጡም። ሲገቡ እንመዘግባቸውና መሰረታዊ እርዳታ ሰጥተን ወደ ውስጥ እንዲዘልቁ እንነግራቸዋለን። የሱዳኑ ጦርነት መፍትሄ ካልተገኘለት፣ የሰብአዊ እርዳታ ድርጅቶችም ያለ ገደብ መግባት ካልተፈቀደላቸው በስተቀር ቀውሱ እየተባባሰ እንደሚሄድ የዓለሙ ድርጅት ባለስልጣን አስጠንቅቀዋል። ጦርነቱ ከጀመረ ወዲህ አምስት መቶ አርባ ስድስት ሺህ በላይ የሚሆኑ ሱዳናውያን የሚበዙት ከዳርፉር ተሰደው ቻድ ውስጥ መጠለላቸውን ነው ደብሊፍፒ ያስታወቀው። ሱዳን ቻድና ደቡብ ሱዳን ውስጥ እጅግ የከበደ የረሃብ ቀውስ መደቀኑን ያስጠነቀቀው ደብሊዩ ኤፍፒ ለቀጣዮቹ ስድስት ወራት ከጠየቀው ወሳኝ የገንዘብ ድጋፍ ውስጥ አሁንም የ300 ሚሊዮን ዶላር እጥረት እንዳለበት አስታውቋል። የማላዊ ፖሊስ የጋዜጠኞች ተንቀሳቃሽ ስልኮችና ላፕቶፖችን በቁጥጥር ስር አዋለ። የማላዊ ፖሊስ በመንግስታዊ የማላዊ ብሮድካስቲንግ ኮርፖሬሽን ወይም ኤምቢሲ ውስጥ የሚሰሩ ቢያንስ የ14 ጋዜጠኞችን ተንቀሳቃሽ ስልኮችና ላፕቶፖችን በቁጥጥር ስር አውሏል። ጋዜጠኞቹ የተጠረጠሩት በማላዊ ብሮድካስቲንግ ኮርፖሬሽን ስም ሐሰተኛ የፌስቡክ ገጽ በመክፈት የሐሰትና መንግሥት የሚቃወሙ ተረኮችን በማውጣታቸው ነው ተብሏል። የፕሬስ ነጻነት ተሟጋቾች ቡድኖች በበኩላቸው የጋዜጠኞችን ግላዊ መብት ተላልፈዋል ያሏቸውን ፖሊሶች ነቅፈዋል። ከብላንቲር በላሜክ ማሲና የተጠናቀረውን ዘገባ ደረጃ ደስታ እንደሚከተለው ያቀርበዋል። የማላዊ ፖሊስ ቃል አቀባይ ፒተር ካላያ ለቪኦኤ እንደተናገሩት ምርመራው የማላዊ ብሮድካስቲንግ ኮርፖሬሽን አመራሮች ላቀረቡት ቅሬታ የተሰጠ ምላሽ ነው። ኢን ዴ ፕሮሴስ ኦፍ ዴ ኢንቨስቲጌሽንስ ዊ ሰጊው አ ዴ ሴጅ ዋራንት ፍሮም ኤ ኮድ ኦፍ ሎ። በምርመራው ሂደት የኤሌክትሮኒክስ መሳሪያዎችን ከተጠርጣሪዎች ለመውሰድ የተጠቀምንበትን ሕጋዊ የብርበራ ማዘዣ ከፍርድ ቤት አውጥተናል። ከመሳሪያዎቹም ስልኮችና ላፕቶፖች ይገኙበታል። ካላያ ምን ያህል ሰዎች እንደተመረመሩና የሳይበር ወንጀሎችን ፈጽመዋል የተባሉት ሰዎች እንዴት ተለይተው እንደታወቁ ከመግለጽ ተቆጥበዋል። ይሁን እንጂ ግን ኤምቢሲን ለቀው የወጡትን ጨምሮ ከኤምቢሲ ጋር ግንኙነት ያላቸው 14 ጋዜጠኞች የኤሌክትሮኒክስ መሳሪያ እንደተፈተሸ የአገር ውስጥ መገናኛ ብዙሃን ዘግበዋል። የኤምቢሲ የህዝብ ግንኙነት ስራ አስኪያጅ ቺሶሞ ሙማዲ በምርመራው ላይ አስተያየት ለመስጠት ፈቃደኛ አልሆኑም። ይልቁንም የቴሌቪዥን ጣቢያው ሁሉንም ነገር ለፖሊስ ትቷል ብለዋል። በብላንታየር የኤምቢሲ ቴሌቪዥን የቀድሞ ዜና ክፍል ኮንትሮለር ግሬሰን ቻፒታ ከተጠርጣሪዎቹ መካከል አንዱ ነው። ቻፒታ ለቪኦኤ እንደተናገረው ከትናንት በስቲያ ረቡዕ፣ ፖሊሶች የኢንተርኔት አገልግሎት ያላቸውን የኤሌክትሮኒክስ መሳሪያዎቹን ሁሉ እንዲከፍት ያስገደዱት መሆኑን ለቪኦኤ ተናግረዋል። ላፕቶፔን ፈተሹት። ፌስቡክ አካውንቴ ውስጥ በጣም ብዙ ነገሮች ነበሩ። ኢሜሎችን አልፈተሹም፣ ነገር ግን ሲስተሙንና በሲስተሙ ውስጥ የነበሩትን ሌሎች ኢሜሎችና የይለፍ ቃሎች እንዲሁም የተሰረዘን ፌስቡክ መልሶ ማግኛ መንገዶችን ሁሉ ፈተሹ። ወደ 20 ደቂቃ ያህል ከፈተሹ በኋላ እና የተመለከቷቸውን አንዳንድ ነገሮች ከስክሪኑ ላይ ፎቶ አንስተዋል። ቻፒታ ከመርማሪዎቹ አንዱ የምንፈልገውን አላገኘንም ካለ በኋላ ፖሊስ መሳሪያዎቹን እንደመለሰለት ተናግሯል። በመንግስት በሚተዳደረው የሚዲያ ድርጅት ውስጥ መስራት ከማቆሙ ከረጅም ጊዜ በፊት ለኤምቢሲ ሁሉንም የኢንተርኔት መድረኮች ማግኘት እንዳቆምም ቻፒታ ተናግሯል። ስ በእውነቱ ይህ የሆነው ከአራት ዓመታት በፊት ነው። ከኤምቢሲ ጋር ምንም ግንኙነት የለኝም። እነሱ ልክ አሁን እንደምታውቁት የኔን የግል ወሰን አልፈው እየወረሩኝ ነው። እኛን እያሰቃዩን ነው። የ12 ዓመት ሴት ልጄን እያሰቃዩ ነው። በውሸት የፌስቡክ አካውንት ተጠርጥረው መከሰሳቸውን ታውቃላችሁ። ያዘበት ነው። በቤተ ክርስቲያኔ የቤተ ክርስቲያን ሽማግሌ ነኝ። ከአሁን በኋላ ሰዎች እንዴት ሊመለከቱኝ ነው? እጅግ በጣም አበሳጭቶኛል። የኤሌክትሮኒክስ መሣሪያዎቻቸው የተወሰዱባቸው አንዳንድ ጋዜጠኞች በቀልን በመፍራት ስማቸውን ለመጥቀስ ፈቃደኛ ባይሆኑም ለዜና ምንጮች ያካፈሉትን ምስጢራዊ መረጃ ፖሊስ እንዳያገኝ እንደሚሰጉ ለቪኦኤ ተናግረዋል። ጎልደን ማቶንጋ በማላዊ የደቡብ አፍሪካ የመገናኛ ብዙኃን ተቋማት ማህበር ሊቀመንበር ናቸው። ይህ በጣም አሳሳቢ ነገር ነው። ለጥቃት የተጋለጡ እንዲሆኑ ያደርጋቸዋል። ምክንያቱም ፖሊስ ሊደርስባቸው የሚችላቸው ሁሉንም ነገሮች ወይም በኤምቢሲ ውስጥ ያሉ የሥራ ኃላፊዎች ሊያውቋቸውና ሊደርሱባቸው የማይገባቸውን ነገሮች ሊያውቁ ይችላሉ። ያ ሥራቸውን ሊጎዳ ይችላል። ምንጮቻቸውንም ለመጉዳት ሊጠቀሙበት ይችላሉ። የብሔራዊ ፖሊስ ቃል አቀባይ ካላያ ግን ጋዜጠኞቹ ከማንኛውም የፖሊስ ምርመራ ነጻ አይደሉም ይላሉ። እኛ የምንከታተላቸው አንዳንድ ሰዎች የኤምቢሲ ሰራተኞች አይደሉም። ጋዜጠኛ ስለሆንክ ወይም በዚህ ወይም በዚያ ሙያ ውስጥ ስለሆንክ ብቻ ከወንጀል ምርመራ ማምለጥ አትችልም። ማንም ሰው ከሕግ በላይ አይደለም። ካላያ ፖሊስ በተያዙ ስልኮችና ላፕቶፖች ውስጥ የሚያገኛቸውን ምስጢራዊ መረጃዎች በሙሉ ይጠብቃል ብለዋል። ፖሊስ ምርመራውን ካጠናቀቀ በኋላም የተወሰዱት የኤሌክትሮኒክስ መሳሪያዎች በሙሉ ለጋዜጠኞቹ እንደሚመለሱም ተናግረዋል። የቱርክና የአሜሪካ ግንኙነት በፍጥነት እየተሻሻለ በመሆኑ አንካራ ኤፍ 35 ወታደራዊ ጀቶች እንድትገዛ ዋሽንግተን ሀሳብ አቅርባለች። በልዋጩ ግን ቱርክ ከሩሲያ የገዛቻቸውን ኤስ 400 ጸረ አውሮፕላን ሚሳይሎችን ወደ ሶስተኛ ሀገር ልታስተላልፍ አሜሪካ ትሻለች። የቪኦኤው ዶሬን ጆንስ ከኢስታንቡል እንደላከው ዘገባ ከሆነ ኤስ 400 ጸረ አውሮፕላን ሚሳይሎች አንካራ እጅ መግባታቸው በቱርክና በሩሲያ መካከል ያለውን ስር የሰደደ ግንኙነት አመላካች ነው ተብሏል። እንግዲህ ወልደ የተጨማሪ ያለው ቱርክ የዩናይትድ ስቴትስን የተሻሻሉ ኤፍ 35 ወታደራዊ ጀቶችን የመግዛቷ ጉዳይ እንደገና አጀንዳ ሊሆን ይመስላል። አንካራ ከሩሲያ ኤስ 400 ጸረ አውሮፕላን ሚሳይሎችን መግዛቷን ተከትሎ ከአሜሪካ ጀቶችን ከምትገዛበት ፕሮግራም ተሰርዛ ነበር። ምክንያቱም ዋሽንግተን እንደምትለው የኤስ 400 ጸረ አውሮፕላን ሚሳይሎቹ የኤፍ 35 ስቲልድ ቴክኖሎጂን የሚጻረሩ ሆነው መገኘታቸው ነው። ባለፈው ወር በኢስታንቡል ጉብኝት ያደረጉት የአሜሪካው ረዳት የውጭ ጉዳይ ሚኒስትር ቪክቶሪያ ኑላንድ ቱርክ ከሩሲያ የተገኙትን ሚሳይሎች ወደ ሦስተኛ ሀገር የምታስተላልፍ ከሆነ ኤፍ 35 ስቲልስ ጄቶችን ከአሜሪካ መግዛት እንደምትችል ተናግረዋል። የቱርኩ የውጭ ጉዳይ ሚኒስትር ሐካን ፊዳን በበኩላቸው አንካራ ለሽያጩ ድርድር ክፍት ልትሆን እንደምትችል ፍንጭ ሰጥተዋል። በኢስታንቡል ካዲርሃስ ዩኒቨርሲቲ የሩሲያ ጉዳዮች ባለሙያ የሆኑት ኦነር ኢስጂ ቱርክ ኤስ 400 ጸረ አውሮፕላን ሚሳይሎች በመግዛቷ የተፈጠረውን ያወሳሉ። ከዚህ በፊት ተደርጎ በማያውቅ ሁኔታ ጸረ አውሮፕላን ሚሳይሎችን ከገዙ በኋላ በኤርዶዋን ካቢኔ ያሉ አንዳንድ ሰዎች ስህተት መሆኑን አምነዋል። ቱርክ ኤስ 400 ሚሳይሎችን መግዛቷ ብዙ ያስከፈለ ጉዳይ ነበር። ቱርክ ኤስ 400 ጸረ አውሮፕላን ሚሳይሎችን ከሩሲያ መግዛቷ በሁለቱ አገራት መካከል የላቀ ግንኙነት መኖሩን የሚያሳይና ከአሜሪካ ጋር ያለውን እየተበላሸ የመጣ ግንኙነት አመልካች መሆኑን ጉዳዩን በቅርበት የሚከታተሉ ወገኖች ይናገራሉ። ቱርክ ከሩሲያ ጋር ግዢውን የፈጸመችው ከአሜሪካ ጋር መተማመን ባልነበረበትና በእንደ አውሮፓን አቆጣጠር 2016 ለከሸፈው መፈንቅለ መንግስት፣ አንካራ ዋሽንግተንን ተጠያቂ ባደረገችበት ወቅት ነው። አሜሪካ በመፈንቅለ መንግስቱ ሙከራ እጇ እንደሌለበት አስታውቃለች። አንካራ ስዊድን የኔቶ አባል እንድትሆን ስምምነቷን ካሳወቀች ወዲህ የቱርክና የአሜሪካ ግንኙነት መሻሻል በማሳየት ላይ ነው። ወረታውን ለመክፈልም ዋሽንግተን ኤፍ 16 ጀቶችን ለቱርክ ሸጣለች። ነገር ግን ኤፍ 16 ጄቶች ከኤፍ 35 ስቲል ጄቶች አንጻር ያነሰ አቅም ያላቸው ሲሆኑ የቱርኩ ተቀናቃኟ ግሪክም ሰራዊቷን ለማዘመን በቅርቡ ልትገዛቸው ያቀደቻቸው ጄቶች በመሆናቸው ቱርክ የበላይነቱን ለመያዝ ኤፍ 35 ስቲልዝ ጄቶችን መታጠቅ ይኖርባታል። በኢስታንቡል ካዲርሃስ ዩኒቨርሲቲ የዓለም አቀፍ ግንኙነት ምሁሩ ሶሊ ኦዜል በዚህ ላይ የሚያክሉት አለ። ወን ዩ ሪድ ቱርኪስ ሆክስ በቱርክ በኩል የሚናገሩት ስትገመግም በኤጂያን ባህር ቀጠና ውስጥ የአየር ኃይል የበላይነቱ ወደ ግሪክ ያደላ መሆኑ ስጋት መፍጠሩን መገንዘብ ይቻላል። ተንታኞች እንደሚሉት ቱርክ በሩሲያ የተሰሩትን ሚሳኤሎች አጋሯ ወደ ሆኑት አዘርባጃን፣ ቀጣር ወይም ሊቢያም ቢሆን አዛውራ ኤፍ35 ጀቶችን የመግዛቷ ሁኔታ የሚወሰነው ከአሜሪካ ጋር ያላት ግንኙነት ይበልጥ እየተሻሻለ የሚሄድ ከሆነ ነው። ሁሴን ባክሲ በአንካራ የሚገኘው የውጭ ፖሊሲ ጥናት ተቋም ኃላፊ ናቸው። ቱርክ ኤስ አራት መቶ ሚሳይሎችን በቀላሉ መተው ትችላለች። የፖለቲካ ውሳኔ ነው የሚሆነው። የፖለቲካ ውሳኔና የፖለቲካ ሰጥቶ መቀበል ጉዳይ ነው። እስካሁን ኤስ 400 ሚሳይሎች መኖራቸው ቱርክ ከኔቶ አጋሮችና ከአሜሪካ ጋር የመደራደር አቅሟ ከፍ እንዲል አድርገው ነበር። አንካራ ኤስ 400 ጸረ አውሮፕላን ሚሳይሎችን ከሩሲያ መግዛቷ ሞስኮ ቱርክን ከኔቶ አጋሮቿ ለመነጠል ለምታደርገው ጥረት እንደ ትልቅ ዲፕሎማሲያዊ ድል ተቆጥሮ ነበር። የሚሳይሎቹ ወደ ሌላ አገር መተላለፍ ደግሞ ለዋሽንግተን ትልቅ ድል ይሆናል። ዶሬን ጆንስ ከኢስታንቡል ለላከው ዘገባ እንግዳ ወልደነኝ፣ ዋሽንግተን ዲሲ። እያዳመጣችሁ ያላችሁት በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ነው። አድማጮቻችን፣ የምሽቱ ዝግጅታችን አሁንም እንደቀጠለ ይገኛል። አሁን ደግሞ የኢትዮጵያውያንን እየፈተነ ያለውን የኑሮ ውድነትን በተመለከተ የዘጋጀውን ሳምንታዊ የንግድና ምጣኔ ሀብት ወደ እናንተ እናደርሳለን። በምግብ ፍጆታዎች በቀንቀን በሚደረጉ የዋጋ ጭማሪዎች ምክንያት መማራራቸውን የአሜሪካ ድምፅ ያናገራቸው ነዋሪዎች ገልጸዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተ በየጊዜው የሚታየው የዋጋ ንረት ከፍ እያለ ነገር ግን የነዋሪዎቹ ገቢ ያለመጨመሩ ችግሩን የበለጠ አወሳስቦታል ይላሉ። መፍትሄ የሚያመጡ ኢኮኖሚያዊ ፖሊሲዎችን ለመተግበርም በመጀመሪያ ሰላም ያስፈልጋልም ብለዋል። በቅርቡ ለሕዝብ ተወካዮች ምክር ቤት አባላት ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በአገሪቱ አለ ያሉትን የማክሮ ኢኮኖሚ ስብራት ለመጠገን መንግስታቸው የነደፈው የሪፎርም ፖሊሲ በኮቪድ-19 ዓለም አቀፋዊ ጫናዎችና ውስጣዊ ጦርነቶች ምክንያት እንደታሰበው አልሄደም ሲሉ ተናግረዋል። በዚህ ጉዳይ ተጨማሪውን ተከታትለን እንመለስ። በልዩ ልዩ ፖለቲካዊና ኢኮኖሚያዊ ችግሮች ውስጥ እያለፈች የምትገኘው ኢትዮጵያ ዜጎቿን የኑሮ ውድነት እየፈተናቸው ይገኛል። ጤፍን ጨምሮ መሰረታዊ የሚባሉ የፍጆታ ምርቶች ዋጋ ከፍተኛ መናር እያሳየ ሲሆን በተለይ ቋሚና አነስተኛ ገቢ ያላቸው ነዋሪዎች ላይ የኑሮ ውድነቱ በርትቷል። ከስድስት ወራት በላይ በአስቸኳይ ጊዜ አዋጅና ጦርነት ውስጥ በሚገኙ አማራ ክልል የባህር ዳር ከተማ ነዋሪ የሆኑት ወይዘሮ መሰረት ተስፋ ደግሞ ከእነዚህ መካከል አንዷ ናቸው። የኑሮ ውድነቱ በጣም የማራ ነው። ዛሬ አድሮ ነገ ሌላ ዋጋ ነው። ነገ አድሮ ወዲያ ሌላ ዋጋ ነው። በተለይ በተለይ አሁን አይደለም ለአነስተኛ ነዋሪ ደህና ነዋሪ ለሚባል እንኳን የማይቀመሱ ነ በጣም አቅም በላይ የሆነ ምን ውድነት ነው ያለ። ገበያ ስትሄድ ዛሬ ሲደስ የጠየከው ዋጋ ነገ ሌላ ዋጋ ነው። አምና በዚህ ሰዓት ስድስት ሺህ ብር ነው አሁን ሀያ ሺህ ብር ስደፍ እንግዲህ ማነጋገር ነው። ሽንኩርት አምና በዚህ ሰዓት ሰላሳ ብር ሲሸጥ ነበር መቶ ብር አሁን ሰሞኑ ትንሽ ቀንስ አድርጎ ዘጠና ብር ገብቷል። ተመስገን ብለን ዘጠና ብርን ተመስገን ብለን ተቀብለነዋል። የምርት አቅርቦት ችግር አይደለም ገቢያውን እንዳይረጋጋ ያደረገው ስግብግብ ነጋዴና መንግስት ከቁጥጥር ውጭ በመውጣቱ ከመንግስት ቁጥጥር ውጭ በመውጣቱ ነው። ቤተሰቧን ጉሊት ተብሎ የሚታወቀው አነስተኛ ንግድን በመስራት እንደምታስተዳድር የምትገልጸው የአዲስ አበባ ነዋሪዋ መሰረትም የኑሮ ሁኔታው በጣም ከባድ ነው ትላለች። በተለይ እንደ ጤፍና ሽንኩርት ያሉ የፍጆታ ምርቶች ዋጋ እየናረ መምጣቱን ትናገራለች። ዘይት አንድ ሺን አምስት ሊትሮ ጤፍ በቃ ከመዘ ይሄ ነው የማትመጠስ ከመሳ ብር ጀምሮ አንዷ ኪሎ ሽንኩርት ሳ ከ ሰማንያ ብር ጀምሮ ድንቻር አርባ ብር በቃ መልበለ በአሁን ሰዓት ዝቅተኛ ነገር የያዘው ሀያ አምስት ብር ቲማቲም ናት። ዛሬ ብትገዛ ቢያንስ ቢያንስ እስከ ሳምንት እንደምንም ብላ ትቸጋገራለህ እንጂ ቀን በቀን ያንን ቀን በቀን ይዘህ የምትገባው ነገር አይደለም። ኑሮ በጣም ኦቨር እየሄደ ነው። ግማሹን ጎዳና ላይ እየወጣ ለልመና እየተደረደረ ነው። ያ አቅም የሌለው ምን የሌለው ሰው አቅም ኑሮህም በአሁን ሰዓት እኮ ለመስራት በጣም አስቸጋሪ ነገር ነው። በጣ ከምትገባው በላ የኢትዮጵያ ስታቲስቲክስ አገልግሎት ጥር 14 2016 ይፋ ያደረገው የታህሳስ ወር አጠቃላይ የዋጋ ግሽበት አሐዝ 28.7 በመቶ መሆኑን ያሳያል። ይህም ካለፈው ወር የ0.4 በመቶ ጭማሪ አለው። የምግብ ነክ ዋጋ ጭማሪ ደግሞ 30.6 በመቶ ሆኖ ተመዝግቧል። ይህም ከአማካዩ የዋጋ ንረት አሐዝ ከፍ ያለ ነው። በአዲስ አበባ ዩኒቨርሲቲ የፋይናንስና ና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባትም በየጊዜው የሚታየው የዋጋ ንረት ከፍ እያለ ነገር ግን የነዋሪዎቹ ገቢ አለመጨመሩ ችግሩን የበለጠ አወሳስቦታል ይላሉ። እነዚህ ብዙ አይነት ምክንያቶች አሉ። ያው በዋናነት የአቅርቦትና ፍላጎት አለመጣጣም ብንልም አቅርቦቱም እንኳን እያለ በተለያየ ምክንያት የአቅርቦት ሰንሰለቱ ላይ በተፈጠሩ እክሎች ገበሬው ያመረተው ምርት በወቅቱ ገበያው ላይ መድረስ ባለመቻሉ፣ ቢደርስም ደግሞ በብዙ ቅብብሎች ስለሚመጣ አጠቃላይ የመጨረሻ ዋጋው ላይ ከፍተኛ የሆነ ያሉ ተቤታ አሳድሯል እንዳልከው አማራ ክልልም ሆነ በግማሽ ኦሮሚያ ካለው የፀጥታ ስጋት አንጻር የአቅርቦት ሰንሰለቱ ላይ ከፍተኛ የሆነ ተግዳሮት ተፈጥሯል እና ምርቱም እያለ ገበያው ላይ በአጥጋቢ መንገድ ስለማይኖር በገበያዎች ላይ ከፍተኛ እጥረት አለ። ከዛም በተጨማሪ የነጋዴው ማህበረሰብ ራሱ ያልተገባ ጥቅም ለማግኘት ከማሰብ የተነሳ ዋጋ ላይ ጭማሪዎች ታያለ። ዊዝን አዲስ አበባ አዲስ አበባ ውስጥ ነው ከአንድ ገቢያ ወደ አንድ ገቢያ ብትሄድ መቶ ፐርሰንት የሃምሳ ፐርሰንት ዲፈረንስ ታያለ። እንግዲህ በአንድ ከተማ ውስጥ እንኳን አይደለም ከክፍል ሀገር የሚገባን ምርት ቀርቶና አጠቃላይ ሀገራዊ ድባቡ የሚፈጥረው አሉታዊ ተጽዕኖ እንዳለ ሆኖ ነጋዴው ማህበረሰብም ደግሞ በዚህ ላይ የሚተስማሩ አንዳንድ ያን አግባብ በመክበር የሚፈልጉ ግለሰብ ነጋዴዎች በሚያደርሱት ጫና ከማህበረሰቡ በከፍተኛ ደረጃ መሬት ውስጥ ይገኛል። አስተያየታቸውን ከባህር ዳር የሰጡ ወይዘሮ መሰረት በጦርነቱ ምክንያት ኢኮኖሚያዊ እንቅስቃሴዎችና ገቢ ማስገኛ ስራዎች ባለመኖራቸው በአካባቢው እገታን ጨምሮ ልዩ ልዩ ወንጀሎች መበራከታቸውን በማንሳት ያማርራሉ። ገቢ የለም፣ ስራ የለም። አንድ ሰው ገቢ ከሌለው ደግሞ ያን ኑሮ ድነት ለማሸነፍ ህንጻ በአብዛኛውን በህንጻ ስራ ላይ የሚተዳደሩ ሰዎች አሁን የህንጻ ስራ የሚባል የለም። በጦርነቱ ምክንያት የህንፃ ስራ የሚባል የለም፣ የቀን ስራ የሚባል የለም። ያ የቀን ሰራተኛ ቋጠሮ ተሸክሞ ድንጋይ ተሸክሞ ሲሚንቶ ተሸክሞ የሚበላ ሰው ስራ ሲያጣ ወደ ምን ሊሰማራ እንደሚችል ይታወቃል። አሁን እኛ ከኑሮ ውድነት በላይ ደግሞ ባህር ዳር ላይ በጣም እያማረረና ያለ እገታ የሚባል ነገር አለ አይደለም። ባላፍ የጨፌ ሻጭ ሳትቀር ጨፌ ሽታ ታግታ ልጇ በአግባቡ እንኳ ክፈይ እየተባለች ነው። ማን እንደሚያገታ ዘራፊ የበዛ ከኑሮ ውድነት አንጻር ነው። አሁን የሆን በዲ ሀገር ሆናለሽ ባህር ዳር ሁሉም ያለው ባለ ሀብታሙ ወደ አዲስ አበባ ሄዷል። በቃ የሌለን ብቻ ነው ባህር ዳር ላይ ያለ ምንም የሌለነ ሰዎች ግን ባህር ዳር ላይ ተቀምጠናል። ስለገተው እየታወቁ እንኳ ማንም እርምጃ የሚወስድ የለም። በቃ ኑሮ ውድነቱ ብቻ አይደለም። ከኑሮ ውድነቱ ባሻገር ያለው ሰው ቆቃ ወጠ ለመግባት ስጋት ነው። በቃ አንድ ሰው በትንሹ ከሀያ ሺህ ብር በታች የሚያገኝ ሰው እየኖረ አይደለም። እንግዲህ እዚህ ሀገር ላይ ሀያ ሺ ብር አግኝቶ እየኖር አይደለም ካልኩ ደግሞ የኢትዮጵያ ነዋሪ በአብዛኛው የባህኛ እንደኛ ክልል እንደኛ ይሄን የሚያገኝ ሰው አንድ የመንግስት ሰራተኛ እንኳን እስከ ሁለት ሺ አምስት ባህርዳር ዩኒቨርሲቲ እንደምሳሌ ምሳሌ ብጠቅስልህ ሁለት ሺ አምስት የሚቀስላቸው ሰራተኞች አሉ። ስለዚህ የመንግስት ሰራተኛ ናቸው ተብሎ እየተራቡ ነው ያለ። የቀን ሰራተኛውን ትተህ ለዕለት ቋጠሮ ተሸክሞ የሚበላውን ትተህ በምን ሁኔታ እንደምንኖር ግራ ገብቶናል። መንግስትም እርምጃስም አለ ለማለትም የለም ለማለትም ተቸግረን ነው ያለን። የዋጋ ንረትን ጨምሮ አገሪቱ የገጠሟትን ኢኮኖሚያዊ ችግሮች ለመፍታት ከምንም በላይ ሰላም እንደሚያስፈልግ የሚናገሩት የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተም መፍትሄ የሚያመጡ ኢኮኖሚያዊ ፖሊሲዎችን መተግበር የሚቻለው ይህ ሲሆን ብቻ ነው ይላሉ። ምንም ነገር ይመረጥ ሰላም ከሌለ ምርትና ምርታማነት ማሳደግ አይቻልም። የተመረተውም ወደ ገበያ መጣ አይችልም። እና ከምንም በላይ ሰላም ነው እና አገሪቱ ውስጥ ያሉ በዚህም በዛም ያሉ ጦርነት ድምፆች ተዘግተው ወደ ሰላም የምንመጣበት ጊዜ ነው የሚናፍቀኝ። እና ሰላም ካለ ሌላው ነገር ሁሉ ይደረስበታል። ኢኮኖሚ እድገቱም፣ የምርት እድገቱም፣ ገበያና ምርት የማገናኘት ሂደት አብረው ተያይዘው የሚወጡ ናቸውና ለእኔ ትልቁ የመጀመሪያው ቀድሞ መሰራት ያለበት ሰላምን ከማምጣት ጋር ተያይዞ ሁሉም ባለድርሻ አካላት በግራም በቀኝም ያሉ አካላት ሀገር ለሕዝብ ሲባል መከፈል ያለበት ተከፍሎ ሀገሪቱ ወደ ሰላም መምጣት አለባት። ሰላም እስከሌለ ድረስ ነገ ከዚህ የባሰሙት ውስጥ ልንገባ እንደምንችል ግልጽ ነው። ብዙ ባለሀብቶች ጦርነት ወዳለባቸው አካባቢ ያሉ የንግዱ ማህበረሰብ ብትል ፈልሰው ወደ አዲስ አበባ ገብተዋል። ስለዚህ እዛ አካባቢ ያለ እንቅስቃሴ ኮምፕሌትሊ ሙተዋል። ነገር ደግሞ ወደ አዲስ አበባ ሲመጣ ከአዲስ አበባ እየነቀለ ወደ ጎረቤት ሀገራትና ወደ ሌሎች ሀገራት የማይሰደድበት ያቄ ኖርምና ትልቁ ለኑሮ ውድነቱ ሆነ ለሌሎች ተዛማጅ ችግሮች መፍትሄው ሰላምና ሰላም ብቻ ነው። እኔ አሁንም ደግሜም የምለው ሰላም ነው። ለሁሉም ነገር የመፍቻ ቁልፉ፣ መንገዱ መጀመሪያው ሰላም ነው እና መንግስትም የሌሎች አካላትም ያሏቸውን ጉዳዮች በጠረጴዛ ዙሪያ የሚፈቱበትን አትሞስፌር መፍጠር አለባቸው ለህዝቦቻቸው ሲሉ የሚል ሀሳብ ነው ያለን። ጥር 28 2016 ዓ ም በዚህ ተወካዮች ምክር ቤት ቀርበው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በአገሪቱ አለ ያሉትን የማክሮ ኢኮኖሚ ስብራት ለመጠገን መንግስታቸው የነደፈው የሪፎርም ፖሊሲ በኮቪድ-19 አለም አቀፋዊ ጫናዎችና ውስጣዊ ጦርነቶች ምክንያት እንደታሰበው አልሄደም ሲሉ ተናግረዋል። ነገር ግን በፋይናንስ ዘርፍ የተሻለ ውጤት ተመዝግቧል ብለዋል። ሰላም ለማምጣትም መንግስታቸው ለመነጋገር ቁርጠኛ መሆኑን ገልጸዋል። የኢኮኖሚ ጫናው እንደ እርሷ ባሉ በዝቅተኛ ኑሮ ላይ ያሉ ነዋሪዎች ላይ እንደ በረታ ለምትናገረው የአዲስ አበባ ነዋሪዋ መሰረት ግን ቀጣይ ጊዜያቶች ተስፋን የያዙ አይመስሉም። ቴ ካልመጣ ያው ደውጭ ምየርክ እየተገደልክ መምጣት ነው ያለከ አማራጭ እዚህ ጋር ምንም አይነት አድቫንቴጅ ካልለ ሰርከር ማትለወጥ ከሆነ ትርጉም ከሌለው ደግሞ ሂደ አረቡ ነገር ደግሞ የተ ልጆችን ያሳደግ ማሳደግ ነው። ይሄ ተስፋ ነው የምትለው ነገር አይደለም። እሱም እግዚአብሔር ፈቃድ ነው። የሱ ስራ ሁኔታ ጣሪክ ስራ ነው። የተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ የኢትዮጵያ ቢሮ በጥር ወር ባወጣው የሩብ ዓመት የኢኮኖሚ መገለጫ ሪፖርት የአገሪቱ ማኅበራዊና ኢኮኖሚያዊ ሁኔታዎች በበርካታ ፈተናዎች እየተናጠ መሆኑን ገልጿል። ከእነዚህ መካከል የዋጋ ግሽበት አንዱ መሆን ያነሳው ግምገማው አጠቃላይ የዋጋ ግሽበቱ ባለፈው ዓመት መጋቢት ወር ላይ ከነበረው 34.2 በመቶ ወደ 28.7 በመቶ መውረድ ቢችልም አሁንም ግን ከፍተኛው ነው ስለመቀጠሉ አስታውቋል። ለአሜሪካ ድምፅ አስማማው አየነው ዋሽንግተን ዲሲ። አድማጮቻችን፣ የምሽቱ ዝግጅቶቻችን ተጠናቀቁ። ከስቱዲዮ ቅንብሩ በመምራት ንጉሴ ታምሬ፣ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። ሳስተናግዳችሁ አንብሾ ታስማማየ ነው ነበርኩ